የኦፌኮ ሊቀመንበር ዶክተር መረራ ጉዲና በአንድ ወቅት የኢህአዴግ ምላስ እንጂ ጆሮ የለውም ብለው ነበረ። ኢህአዴግ መራሹ መንግስት ፖለቲከኞች፣ ጋዜጠኞች በዋናነት ደግሞ ህዝቡ የሚነግሩትን ያለመስማት ደዌ እንደተጠናወተው ክፉኛ ይተቻል። ህዝቡ የነገረውን ባለመስማት ጥፋቶች ከደረሱ በኋላ ደግሞ ለጆሮ የሚሰቀጥጡ ቃላት ጭምር በመጠቀም ገለማን በሰበስን በማለት ችግሩ እንዳለ ማመኑ በብዙዎች በምሬት ይተቻል። ሰሞኑ በሻኪስ ሰው ያጋጠመውም ይህንኑን ያመላክታል። ሕዝቡ ለሁለት ዓመታት ያህል ብሰቱ ባለመደመጡ ተቃውሞውን ሲያሰማ የሰው ደም ከፈሰሰ በኋላ ፋብሪካው ታግዷል መባሉ ነዋሪዎችን አሳዝኗል። ወደ ሁለት ዓመት ያክል ሆኗል፣ ጥያቄ እየጠየቅን ግን ምላሽ ሳይሰጥ መንግስት በዛው ጥያቄ እያለ ህዝቡን ሳያወያይ ይህ ኬሚካሉ እንዳለም እየተጠቆመ ባለበት ሰዓት መንግስት ብሳት እንደሰጠን የሚታወቀው በዛ ምክንያት ተቃውሟችንን እኛ ቅ ያካባቢው ሰው የ ራሱ ለገደምቢ ውስጥ የሚሰራው ሰራተኛ ራሱ ወጥቶ የስራ አድማ በማድረግ ስንቃወም ቆይተናል። መንግስት ይህን ምላሽ መስጠት እየቻለ የሰው ህይወት ማለፍ ችሏል። የሰው ህይወት ካለፈ በኋላ ደግሞ ታግዷል የሚለው ነገር ትንሽ የሚያሳዝን ነገር ነው። መጀመሪያ መንግስት መፍትሄ መስጠት ነበረበት። የሰው ህይወት ሳያል ሰው ሰላሙ ሳያጣ ሳይገባ መልስ መስጠት እየተቻለ ዛሬ ላይ ደግሞ ታግዷል አለ። ትልቁ ስጋታችን አሁንም መልስ መሰጠቱ ብቻ አይደለም ታግዷል ማለቱ ብቻ ሳይሆን ምን ያህል አርኪ ነው ከዚህ በኋላ ስራው ቆሟል፣ እውነት ነው የህዝቡ ጥያቄ የሚለው ነገር ሳይሆን አሁንም ኬሚካሉ እስኪጠና ድረስ ታግዷል የሚል መልስ ነው መንግስት እየሰጠን ያለው፣ አሁንም ስጋት እንዳለብን ነው እየገለጽን ያለ ነው። ሌላው የሻኪሶ ከተማ ነዋሪ የሆኑትና ስማቸው እንዲገለጽ ያልፈለጉት ወገን በበኩላቸው በቃ እዚህ አመለካከቱ ጥሩ አይደለም መጀመሪያ ነበረ ይሄ ሰው ከመሞቱ ሰው ከመጎዳቱ በፊት ቢያደርጉ ጥሩ ነበረ። ቅድሞ መቆም ነበረበት፣ አላቆሙም። ገና ሰው ከሞተ በኋላ ትናንትና ማታ ጊዜ ነው ይሄ መግለጫ እንትን አሉት። ስለዚህ በጣም አስቸጋሪ ነው። አሁንም ሰላም እንደሌለ ነው የምቆጥረው። በሻክ ምድር በጣም እንደተጎዱ አካል ጎድሎ ቆሞ የማይሄዱ መናገር የማይችሉ ትልቁ ሰው ትንሹ ድረስ በቃ የሰውወት በቃ እዚህ አካባቢ ላይ ብዙ እንደተበላሸ እያዩ አሁንም መቆሙ የተረጋገጠ ነገር አይደለም አሁን ቀድሞ አላቆሙም። አሁን ደግሞ ሰው ነፍስ ብዙ ካለፈ በኋላ ማቆም የዝብ ስመት ጥሩ አደለም። አሁንም ምንም እምነት የለንም ቆማል የሚባለው ነገር ብዙ እምነት አናረግም። ፋብሪካው ትላንት ታገደ ቢባልም አሁንም ድንጋይ መፍጫ ማሽኖች እየተንቀሳቀሱ እንደሆነና የሰውና የመኪኖች እንቅስቃሴ እንዳለ ነዋሪዎቹ ተናግሯል። ሌላው የከተማ ነዋሪም እንዲህ ብለውናል። ፋፍሪካው መታገድ ብቻ ሳይሆን ገና ወደ ታች ወርዶ መንግስት ያለውን ነገር አሁን አንካሳ ሆኖ የተወለደ አለ። በዚህ ኬሚካል የተበከሉ አሉ። ይሄ ሁሉ ወርዶ መንግስት ችግሩን ወደታች ወርዶ ቢያጣራ ነው እንጂ ይሄም አሁን ብቁ አደለም። በእኛ በኩል ፋብሪካ ብቻ መቆም ምንም ብቁ አደለም ብለን የምናስበው፣ ሰው ከመሞቱ በፊት ነበረ ይሄ ነገር መሆን ያለበት። አሁን ሰው ሞቴ፣ ሌላ ደግሞ ብዙ አንካሳዎች፣ ብዙ ችግር ከተፈጠረ በኋላ ነው ይሄ ነገር አሁን የመጣ ይሁን። እንግዲህ ያው ይሄ ፋብሪካ አሁንም ከተመለሰች ብዙ ችግር ስለሚያስከትል ይቁ ቆምልን ነው ካሳ የሚከፈልልን ነው። ይሄ በተጎዳው ከዚህ በፊት ባለቀ ሰው ባለቀ እንስሳ መንግስት ካሳ አስከፍሎልን ይሄ ፋብሪካ እንዲቆምልን ነው የምለው ህዝቡ። የማዕድን ነዳጅና ተፈጥሮ ጋዝ ሚኒስቴር የፋብሪካ ፍቃድ ታግዶ በገለልተኛ አካል ስፋት ያለው ጥናት እንደሚካሄድ ትላንት መግለጹ ይታወቃል። ለዲዳብሊው ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም